ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ አስቀድመን ወደ ጎንደር እናቀናለን። የጎንደር ዩኒቨርሲቲ ለድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ የክብር ዶክትሬት እንዳበረከተለት ተሰምተዋል። ዩኒቨርሲቲው ዛሬ ከስድስት ሺህ በላይ ተማሪዎችን ባስመረቀበት ስነስርዓት ላይ ነው ለድምፃዊው የክብር ዶክትሬት የሰጠው። ከአራት ዓመታት በፊት ኢትዮጵያ የተሰኘ አልበም ያወጣው ቴዲ አፍሮ ጥቁር ሰውና ያስተሰርያል በተባሉ አልበሞቹም ትልቅ ስም አትርፏል። ከሁለት አስርት ዓመታት ወዲህ ከሚጠቀሱ የኢትዮጵያ ሙዚቃ ገናናዎች መካከል አንዱ ስለመሆኑም ይነገራል። አስቴር ምስጋናው ቀሪውን ጉዳይ እንደሚከተለው ታጋራናለች። በነፃነት በባህል በሰብአዊነት ከፍ ሲልም በሀገር ብሔራዊ ክብር ባተኮሩ ዜማዎቹ ይታወቃል ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዚህ የተነሳም ባለፉት ሁለት አስርት ዓመታት በአድናቂዎቹ ዘንድ ከደረጃ ያልወረደ ድንቅ ኢትዮጵያዊ ሙዚቀኛ በመባል ዛሬ በመድረኩ ስሙ ከፍ ብሎ ውሏል ለዚህ ስራውም የጎንደር ዩኒቨርሲቲ በዛሬው እለት የክብር ዶክትሬት ለድምፃዊ ቴዲ አፍሮ አበርክቶለታል ስአንድነት የሰበከ ተወዳጁ ድምፃዊ ተ ለጎንደር ዩኒቨርስቲ የ 2 ትአራ 3 የክብር ዶክትሬት የተሰጠው ተወዳጁ ድምፃዊ ተ ያ የዩኒቨርስቲው ሴኔት በሂውማን ሌተርስ የክብር ዶክትሬት ለድምፃዊ የሰጠበትን ምክንያት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት ወይን እንዲህ ገልጸውታል። ጆሮስ ካሳሁን አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ከሁለት አስርት ዓመታት በላይ እየተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭቶች በሙዚቃዊ ስራዎቹ ውስጥ በማንሳት ታሪክና ፍልስፍናን ሙግት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በአጠቃላይ ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አራያ መሆን የቻለ የጥበብ ሰው ነው። ክቡር ዶክተር ቴዎድሮስ ካሳሁን የተለመደ ሀገራዊና የፍቅር ንግግሮቹን ለአድናቂዎቹ አስተላልፏል። ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቂኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን፣ ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ ሀገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጥታ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ቀላል ለማይባሉ ዓመታት አገራችንን አስጨንቆ የያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሀሳብ እንደ ማንኛውም ፍልስፍናና ሀሳብ ተወልዶ አድጎ አርጅቶና በስብሶ ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያ ብሔር የሱም ቤት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። ኢትዮጵያ ለዘላለም ትኑር! ፍቅር ያሸንፍ! በክብር እንግድነት የተገኙት ዶክተር ኢንጂነር ስለሺ በቀለ ለቴዲ ያላቸውን አድናቆትም ገልጸዋል። ኢትዮጵያን፣ አባይን፣ ግድባችንን ወሳኝ በሆነ ወቅት ቁልፍ መልእክት ባለው ሙዚቃ ለፈጠርከው የአንድነት ስሜትና ወኔ ላመሰግንህ እወዳለሁ። የጎንደር ከተማ አስተዳደርም በኢንጂነር ስመኘውና በቴዲ አፍሮ ስም ጎዳና በዛሬው ዕለት ሰይሟል። የጎንደር ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን ስድስት ሺህ የሚጠጉ ተማሪዎችንም አስመርቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ውስጥና በውጭ ሀገር የሚገኙ ኢትዮጵያን ወላጆች ልጆቻቸውን እያዝናኑ የሚያስተምሩ በሀገርኛ ቋንቋ የተቀነቀኑ መዝሙሮችና ሙዚቃዎችን ፍለጋ የበይነ መረብ ጥጎችን ከበረበሩ ሕይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀር ይመስላል። ሕይወት ባለፉት ጥቂት ዓመታት ውስጥ ወደ አርባ የሚጠጉ ከሕፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ የለቀቀች ሕፃናትን የሚመለከቱ የኪነ ጥበብ ሥራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷናት ሥራዎቹ ምስል ለብሰው በዲቪዲ መልኩ ቀርበውም ተመልክታችሁ ይሆናል። ሕፃናትን ከሙዚቃ የሚያቀራርቡ መጽሐፍቶችንም አበርክታለች። መምህርነትንና ፒያኒስትነትን ጨምራ በመስራት ላይ የምትገኘው ሕይወት የዛሬ ምሽት እንግዳችን ናት። ከሙዚቃ ዘርፎች ሁሉ ለይታ የሕፃናትን ሙዚቃ መስራትን የመረጠችበትን ምክንያት ቀድማ ታጫውተናለች። እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት እና ማስተማር በምጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጽሐፎችን፣ የሙዚቃ መዝሙሮችን ማስተማሪያ መጽሐፎች ገበያ ላይ በማየበት ጊዜ አላገኘሁም ነበረ። ስለዚህ ከዛ በኋላ ያው ያለውን ክፍተት አየሁና ለልጆቹ የሚመቹትን መዝሙሮችና ዜማዎችን ራሴ እየፈጠርኩኝ፣ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ የልጆቹ ሁኔታ የበለጠው ስላየሁት፣ በዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው። ህይወት፣ ከሌሎች የሙዚቃ ዘርፎች በተለየ መልኩ ለህጻናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የህጻናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ይንገሪን። እንግዲህ በእኔ እንዳልኩ፣ በማስተማር ልጆችን በማስተማር ሙያ ላይ ብዙውን ጊዜ ስላሳለፍኩኝ፣ ምንድነው የሚፈልጉት ያው መጀመሪያ ግጥሙን በልጆች የሚመጥን በቀልድ ለለ በነሱ በሚመስል ቃላት ለነሱ በሚመች ቃላት በሚገባ ቃላት ግጥሞ መዘጋጀት አለበት። ከዛ ዜማውን ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆን እና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታውቀዋለህ እና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴ ያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሀሳብ ወይም ደግሞ ነገሮችን የሚገልጥ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው፣ ዝግጅቱ የሚሄደው ልጆችን የመንካት አቅም አለው። የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድን ናቸው? አጀማመሉ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው ምጽፋቸው ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪ በሚታይ ነገር በምታቀርብበት ጊዜ ልጆች ያስፈልጉሃል። ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ እንደምታስበው ልጆቹን በየጊዜው አታገኘም። የትምህርት ቤት ፕሮግራም አላቸው። ቦታዎችን፣ በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀህ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው፣ ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜት እነዛ እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ከው ነገር ውጤቱን ላታገኝ ትችላለህ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው። የህጻናትን ሙዚቃ አዘጋጅቶ በማሰራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህፃናት ባሉባት ሀገር በቂ ነው ተብሎ አይገምትም። በዘርፉ የሚሰማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ? ብዙ ሰዎች ምናልባት እንግዲህ፣ በእኔ አስተሳሰብ፣ አንደኛ ለመደገፍ አለመቻል። ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራሁን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል ድጋፍም፣ በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴ ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትግስት፣ ብዙ ልጆች ላይ ትኩረት የምትሰጥ እና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም። ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖርህ ይገባል። ልጆችን መውደድ በጣም ሊኖርህ ይገባል። ብትጀምረው ታቋርጣለህ። ምክንያቱም ጊዜ ይፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም ሁሉም ሰው በውስጡ ህጻንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህፃናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህጻናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን? ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫወቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም፣ የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱም ይነኩኛል ማለት ነው። እንግዲህ ከህጻናት ሙዚቃ አዘጋጅነቱ በተጨማሪ መምህር ነሽ። ህይወት የሙዚቃ ትምህርት ቤት የሚባል ያለሽ ይመስለኛል። ሸራተን አዲስን በመሰሉ ስፍራዎችም ሙዚቃን ትጫወቻለሽ። ሁለቱን እንዴት አርገሽ አቻችለሽ ነው በመስራት ላይ የምትገኘው? ጥቂት ስለ ተጨማሪ ስራዎችሽና በቀጣይ ጊዜያትም ማሳካት ስለምትፈልጊያቸው ጉዳዮች ደግሞ በጥቂቱ ንገሪ። እንግዲህ አሁን እንዳልከው የህይወት የሙዚቃ ትምህርት ቤት ወይም ህይወት ፒያኖ የሚባል ማስተማሪያ አለ። በእነዚህ ውስጥ ያው ተማሪዎችን በተለይ የበለጠ ትኩረት የማደርገው ልጆች ላይ ነው። ልጆች እንግዲህ ከተቻለ ያው ሙዚቃ የሚሰጠው ጥቅም የተለያየ ክህሎታቸውን ያሳድጋል። እንደገና ደግሞ ያስተሳሰብ የማንነታቸውን ወይም ደግሞ በራስ መተማመናቸውን ያሳድግላቸዋል እና ብዙ ሙዚቃ የሚሰጠውን ጥቅም እንዲያገኙ በማሰብ እና እኔም ደግሞ ያው የተማርኩት ፒያኖ ስለሆነ ወይም ደግሞ ሙዚቃ ስለሆነ ያንን ደግሞ እኔ ያገኘሁትን ውጤት ሌሎችም ልጆቻችን እንዲያገኙ ለማድረግ ነው እና ያው ማስተማሩ በብዛት ብዙ ጊዜ በትምህርት ሰዓት ወይም ደግሞ ከትምህርት በኋላ ባሉት ቀናቶች ነው የሚሆኑ። ፒያኖ መጫወቱ ደግሞ ብዙ ጊዜ ማታ ላይ ነው። ስለዚህ ሁለቱን ጎን ለጎን ማስኬድ ይቻላል። ማህደርሽን ሳጣራ ኒውዮርክ በሚገኘው የማናትን ሙዚቃ ትምህርት ቤት ውስጥም እንደተማርሽ ያመላክታል። በውጭ ሀገራት ውስጥ ካየሻቸውና በእኛ ሀገርም ቢተገበሩ የምትያቸው ሕጻናትን የሚመለከቱ ጉዳዮች ይኖሩ ይሆን? አዎ በጣም በጣም ብዙ አሉ። ከሙዚቃ ጀምሮ፣ ምክንያቱም ሙዚቃ ተጨማሪ ያላቸውን ችሎታ የሚያዳብሩበት፣ ለሌላ አስተሳሰባቸው፣ የሂሳብ የአስተሳሰብ ችሎታቸውን፣ በራሴ የመተማመን ችሎታቸውን፣ የማመዛዘን ወይም ደግሞ በተለያየ አንግል የማየት ችሎታቸውን የሚያዳብሩበት ነው። ስለዚህ ለሙዚቃ ቢማሩ አንዱ ለልጆቻችን በጣም የምመኘው ነገር ነው። ሌላው ደግሞ የማዘጋጃቸው ከሙዚቃም ሆነ በተለያዩ መጽሐፍቶች አሉ፣ የተረት እንደዚህ አይነት የመሳሰሉትን። ስለዚህ እነዛ የውጮቹን በምናይበት ጊዜ በተለያየ መንገድ ከታች ጀምሮ የማንበብ ፍላጎታቸውን የሚያዳብሩበት የተለያዩ መጽሐፎች ይዘጋጃሉ። ለእኛ ደግሞ እነዛ ነገሮች ውስን ናቸው። ያለ ልጆቻችን ቢኖር ብዙ አንባቢ ትውልድን መፍጠር እንችላለን። እንደገና ደግሞ በሙዚቃም ተጨማሪ ክህሎት ያለው እውቀት ያለው ልጆች ማፍራት እንችላለን ማለት ነው። ያው በተለያየ የተለያዩ ኮርሶች ወስጃለሁ። እነዛ እነዛ ሁሉ ልጆች ላይ የሚሰሩትን ለእኛም ልጆች እንዲሆን በብዙ ነው የምመኘው። እጅግ በጣም አመሰግናለሁ፣ ህይወት ማሞ፣ የህፃናት ሙዚቃዎች አዘጋጅና መምህር። ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ። እኔም በጣም ነው የማመሰግነው። ይህን ድል ስለሰጣችሁን በጣም አመሰግናለሁ። But i don't, know. I don't, know. I don't know. በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ እያዩ ፈንገስ በበረከት በላይነህ ተጽፎ ግሩም ዘነበ የሚጫወተው የአንድ ሰው ቲያትር ነው የማኅበራዊና ፖለቲካዊ ሁነቶችን በስላቃዊ ዘይቤ ለተመልካቾች የሚያደርሰው ቲያትር ከአፍታ እረፍት በኋላ ወደ መድረክ በዚህ ሳምንት መመለሱ ተሰምተዋል የሚታይበት ስፍራም የኢትዮጵያ ብሔራዊ ቲያትር መሆኑ ታውቋል በ2006 ዓ ም በራስ ሆቴል ቀርቦ ከነበረው ትዕይንት በጥቂቱ እናሰማችሁ ምርጃ ልጅ ማለት የምርጃ ጎረቤት ጋሽ ቆፍጣን ነው። ልጃቸው ስመረቁና ጠጣ ጋሽ ቆፍጣን ነው። አንድም በሳቸው ወሬ የሳቁ አንድም በአገሬ ጉዳይ ያዘንኩ። ይቅርታ ይቅርታ፣ ጋሽ ቆፍጣነ ነስ ውቆ የሚያስጠት ጋሽ ቆፍጣነው በክብር ጋበዙኝና መረቃቱ ላይ ተገኘው በዛ እጃችንን አስታጠቡንና ሳሀን ከዞረ በኋላ እንጀራው ሊያመጡት ሲሉ ለካ ቁርጧ ትንሽ ትንሽ ነች እንጀራ Bakal faham nama beliau <laughs> terlalu. I don't know. ልጄ ይሄ ወደ ሰፈር የሚሄደው ታክሲ ሰልፍ ነው? አሉ አንድ ሴትዮ። እማ በይ የታክሲ አይደለም፣ የታክሲ ዛጋ ነው አላችሁ። ታዲያ ይሄ ምንድን ነው ሲሉት! ያለ ጓንጫ ካርድ ልንገዛ ነው። እናንተ የቱ ጋር ናችሁ ይባላል። يا فاروق <applause> يا مانفالوجا نجم نجم نجم نجم نجم نجم

ሰፈር የሚያፈልጋ ግን ሄደ ሄደ ሄደ የካተተ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በቅንብሩ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው በለን። መልካም ምሽት። ሟች ይኖራል ከገዳይ ቤት